ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ከትግራይ ነው የተነሳሁት። ከአቱ ከአቱ አድርጌ ደግሞ በመቀሌ አድርጌ ወደ ጅቡትን ያወድኩት ማለት፣ በአፋር ክልል አለ የደለለ የሳማራ ብያ ምናምን በር በዛ አድርጌ ነው ያወድኩት። በሰሜን ኢትዮጵያ ያለው ጦርነት ቢቆምም አሁንም ከፍተኛ ቁጥር ያላቸው ወጣቶች ወደ ጎረቤት ሀገሮች እየተሰደዱ እንደሆነ ተሰምተዋል። የዚህን ጉዳይ ዝርዝር በምሽቱ ይዘናል። ሌሎችም ጉዳዮች የተካተቱበትን መሰናዶው ሀብታሙ ስዩምር አለው። ብርሃን ኃይሉ ደግሞ የምስልና ድምፅ ቅንብሩን ትከውንልናለች። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። በሰሜን ኢትዮጵያ ያለው ጦርነት ቢቆምም አሁንም ከፍተኛ ቁጥር ያላቸው ወጣቶች ወደ ጎረቤት ሀገር እንደሚሰደዱ ተገለጸ። የክልሉ መንግስት ከ34000 በላይ ወጣቶች ወደ ጅቡቲ፣ የመንና ሌሎች መዳረሻዎች ባለፉት ሁለት ዓመታት ብቻ መሰደዳቸውን አስታውቋል። አለም ፍሳሀ ከመቀለ የቀጣዩን ዘገባ ልኩልናል። በወጣት ኢትዮጵያውያን ፍልሰተኞች ላይ ያተኮረ ምክክር ከትናንትና በስቲያ ሰኞ ህዳር 24 ቀን 2016 ዓ.ም በመቀለ ከተማ በተካሄደበት መድረክ የቀረበው የዓለም አቀፍ የፍልሰት ድርጅት አይኦኤም ጥናት የሁለት ዓመቱ የሰሜን ኢትዮጵያ ጦርነት በፕሪቶሪያው ግጭትን በዘላቂነት የማቆም ስምምነት ከተቋጨ ባኋላ የክልል ወጣቶች ህገወጥ ፍልሰት በከፍተኛ ደረጃ እንደጨመረ አመላክተዋል። የድርጅቱን የምስራቅ አፍሪካ ክፍል ጥናት ጠቅሰው ማብራሪያ የሰጡት በመለስ አካዳሚ የፖለቲካል ሳይንስ መምህር ረዳት ፕሮፌሰር ታዲስ አብርሃ ጥናቱን ያለፉትን ሁለት ዓመታት የፍልሰተኞች ሁኔታ እንደሚያሳይ አስረድተዋል። ከሁለት ሺ ሀያ ሁለት እንደ አውሮፓውያን አቆጣጠር ማለት ነው። እስካአሁን ድረስ ያለው ነው። እስከ ኦክቶበር ያለው ነው። እስከ ጥቅምት ያለው የሁለት ዓመት አካባቢ ማለት ነው። ሁለት አመት ባይሞላ፣ የሁለት አመት አካባቢ ነው እና በተለይ ይህን እንዲህ ስናየው የሁለት አመት ነው። ደጅዎች ብቻ ነው ከኢትዮጵያ ከመቶ አስር ሺህ በላይ በሁለት አመቱ ገብተዋል። ከነዚህ ሀያ ስምንት ፐርሰንቱ ከትግራይ ይሁድ ናቸው። ወደ ፐርሰንቱ ወደ ቁጥር ስናመጣው ወደ ሰላሳ ሁለት ሺ የሚያክል ማለት ነው በዚህ ሁለት አመት ወደ ሰላሳ ሁለት ሺህ የሚያክል የትግራይ ሰው ጂቡቲ ገብተዋል ማለት ነው። ይሄ በአንድ ኮሪደር ብቻ ነው የምናየው። ስለዚህ በዚህ ሁለት ዓመት በጂቡቲ አድርጎ ወደ የመን ወደ ሌላ አካባቢ ሄደው ወደ ሰላሳ ሁለት ሺህ የሚጠጋ ነው። ረዳት ፕሮፌሰር ታዲስ ወጣቶቹ በጦርነቱ ወቅት የሚሰደዱ እንደነበር ገልጸው አሁን ያለው የወጣቶች ፍልሰት ሁኔታ ግን አሳሳቢ መድረሱን ተነግረዋል። የወጣቶች ፍልሰት በሀገር ደረጃ ተፈጥረዋል ካሉት ቀውስ ጋር እንደሚያያዙት ረዳት ፕሮፌሰር ታዲስ አስረዳሉ። ከብሔራዊ ቀውሱ ጋር ተያይዞ ብዙ ችግሮች አሉት እነዚህ ችግሮች አንዱ ደግሞ ጎላ ብሎ የታየው የወጣቶችን ፍልሰት ነው። ወጣቶችን ፍልሰት ስንል ከብዙ ጋር ነው የምናያይዘው፣ ከኢኮኖሚው ጋር፣ ከማህበራዊ ጋር፣ ከፖለቲካው ጋር ነው የምናያይዘው እና የትልቅ አንገብጋቢ ችግር ስለሆነ እሱ የሆነ ነገር መደረግ አለበት ብሎ የወጣቶች ጉዳይ ቢሮ ወርክሾፕ ማዘጋጀት ፈለገ። ከዛ ደግሞ ያው በዛ አካባቢ ልምድ ስለነበረኝ የምርምር ስራዎቹ ነበሩኝ፣ የመመረቂያ ጽሑፍ ወይም የመምረካ በዛ ላይ ስለነበረ ከአስር ዓመት በፊት ጋር ተያይዞ አንዳንድ ጽሁፎችን ስለምንጽፍ ይህ ነገር ቢያንስ ቢያንስ ሀሳቡ ወደ ሕዝቡ አምጥተን ተዋይተንበት አጀንዳ መሆን አለን። በምክክር መድረክ ላይ የቀረበው ጥናት የበለጠ የሚያጠናክረው የትግራይ ክልል ምስራቅ አውዞን አጥቦ ወረዳ ፈለገ ህይወት ቀበሌ ነዋሪ እንደሆነ የሚገልጸው ወጣት ካሳይ ገብረ በህገወጥ መንገድ ሁለት ጊዜ ወደ ስዑድ አረቢያ እንደሄደ ይናገራል። ከትግራይ ነው የተነሳት ከአቱ ከአቱ ባቱ ያርጌ ደግሞ በመቀሌ አርጌው ወደ ጅቡቲ ነው ያወድኩት። ማለት በአፋር ክልል ያለ የደለለ የሳማራ እዚያ ምናምን የሚባል በዛ ርጌ ነው ያወድኩት። እዛ በረሃ በጣም ትልቅ በረሃ ላይ ያለ ራብም አለ፣ ውሃ የዋጣም አለ፣ ሁሉ ችግር አለ። እዛ እየተጋለጥ ነው ሄድ ነው። በቃ በድብደብ አለ፣ በድንጋይ ይሁን በዱላም ይሁን። ወጣት ካሳይ ከአቅ ወረዳ የተነሳ ህገወጥ ፍልሰተኞችን ለመሸጋገር ከፍተኛ ገንዘብ እንደሚከፍሉ ተነግረዋል። በጉዞ ወቅት በደላለች እንደተያያዝና ቤተሰቡን ለማስቸገር ከፍተኛ ገንዘብ ክፍሎ እንደተለቀቀ ያልሸሸገው ወጣት ካሳ ዛሬ ወላጆችን ችግር ውስጥ እንደከተታቸው በጸጸት ያስታውቃል። ከዚህ ስሄድ የአባቴ እናቴ ብር ነበርና ትንሽ አጣራ ቁመው በሬ ተሸጠና ሄድኩት። ሲሄድ መንገድ ላይ ብዙ ችግር አጋጥሟል። በቃ አጋቶት ምናምን ምሸዋር የሚባል አለ በእኛ ባባት። እዛ ምሸዋር ላይ በቃ ከአቅሜ በላይ የሆነ ብር አምንጣ ይባል በቃ እኔ ደግሞ ብር የለኝም፣ ዘመድ የለኝም። ከዛ ብዙ በውስጥ ችግርም የደረሰን ያካል ጓተኛ ማለት በቂ ሆነ ያወግኝ ወቅተ፣ ሲመለስ ደግሞ ለሁለተኛ ጊዜ ወደ ስደት አመራ። ከዛ ሲሄድ ደግሞ በቃ እዛ ያለው በጣም በቃ ታስሬ ነበር። የክልል የወጣቶች ጉዳይ ቢሮ ኃላፊ አቶ ሀይስ ባጋድ ስም ከሰላም ስምምነት መፈረም በኋላ በከፍተኛ ቁጥር እየታየ ያለው ይህንን የትግራይ ወጣቶች ህገወጥ ፍልሰት የትውልድ ፍልሰት ነው ሲሉ አጠነክሮታል። በጦርነቱ ወቅት ክልሉ በሁሉም አቅጣጫ ተከቦ እንደነበር አውስተው አሁን ላይ ግን ችግሩ እጅግ አሳሳብ ደረጃ ላይ እንደደረሰ ለምክክር መድረኩ ገልጸዋል። ፕሪቶሪያ ሰላም ከተፈራረመ በኋላ መንገዶቹ በሙሉ ስለተከፈቱ፣ በአፋር በኩል የነበረ መንገድ ክፍት ስለሆነ በአፋር በኩል ነው አሁን እየወጡ ያሉት። ከዛ በኋላ ያለው ግን ስደት የሚባልበትም አይደለም። ትውልድ ፍልሰት ብለን ብንገልጸው የተሻለ ነው። በጣም ከፍተኛ ቁጥር ነው አሁን ያለው። ከፍተኛ ቁጥር መሆኑ ብቻ ሳይሆን የሄዱበት ቦታ ላይ ደላሎች በየካምፕ እያስገባ፣ ካምፕ ከገቡ በኋላ ቁጥጥር ስር ይገባሉ። ክፍል አንድ ሚሊዮን ክፍል እየተባለ እዛ ይሰቃያሉ። ያልከፈለ እዛው ይገደላል። ወይም ደግሞ ከስቃይ ከመብዛቱ የተነሳ ራሱም በሕመም ወድቆ አሚሮ የሚስትም አካል የሚጎድልም አለ። በዓለም አቀፍ ድርጅት የተካሄደ የሌላ ጥናትም ባለፉት አምስት ወራት ከፍተኛ ቁጥር ያላቸው ወጣቶች በህገ ወጥ መንገድ እንደፈለሱ ሲያወጣውን ሪፖርት አታሃይሽ በመጣናከሪያነት ጠቅሰዋል። ኢንተርናሽናል ሌበር ኦርጋናይዜሽን የሚለውም ከሰኔ ብሎ ባጠናው ላይ 2023 ባለንበት ዓመት ውስጥ ማለት ነው። በፈረንጅ አቆጣጠር አምስት ወር ውስጥ ጅቡት ወደ 71 ሺህ፣ ሶማል ደግሞ ወደ 7 ሺህ አካባቢ ወጥቷል ብሎ ያወጣው ሪፖርት አለ። ይህ የሚያመላክተው ምንድን ነው? በአምስት ወራት ውስጥ የአንድ ድርጅት ሰራተኞች ኦብዘርቭ ያደረጉት ይህን ያህል ቁጥር ከደረሰ እነሱ ባላዩት መንገድ የወጣው ስንት ያህል ይሆናል ብለህ ስትገምት ራሱ እነሱ ምናልባት አንድ መስመር ነው ያገኙት ማለት ነው። በዚህ አንድ መስመር ያለፈው ይህን ያህል ቁጥር ከሆነ ከሀገራችን እየወጣ ያለ ወጣት ብዛቱ ምን ያህል እንደሆነ ግልጽ ነው ማለት ነው። መንግስታዊና መንግስታዊ ያልሆኑ ድርጅቶች፣ የሃይማኖት አባቶችና በወጣቶች ላይ የሚሰሩ ተቋማት የተገኝበት የምክክር መድረክ ዋና ዓላማው የቢሮ ኃላፊው አክለው አስረድተዋል ያለው የስደት ሁኔታ ከመጠን በላይ እየጨመረ ከመሆኑ የተነሳ ወጣቶቹ ከአገራቸው እየወጡ ወደ ስደት እየጠፉና ሕይወታቸው እያጡም በአካልም በአእምሮ ከፍተኛ የሆነ ጉዳት እየደረሳቸውም ስለሆነ እሱን ለዓለም ማህበረሰብ ለማስገንዘብ የሃይማኖት ትካላት ሚዲያ ተቋማትና ማህበረሰቡ በሙሉ ይህንን በትክክል እንዲረዳና የመፍትሄ አካል እንዲሆን ለመጥራት ነው ጥሪ ለማቅረብ ነው። በየጊዜው እየተባባሰ ያለውን የወጣቶች ህገወጥ ፍልሰት ለመግታት በተረጋጋ የፖለቲካ አመራር ወጣቶችን የሚያሳትፍ ስርዓት መገንባትና የስራ ዕድል መፍጠር እንደሚያስፈልግ የክልል ወጣቶች ጉዳይ ቢሮ ኃላፊ አሳስበዋል። ለአሜሪካ ድምፅ አለም ፍስሐ ከመቀለ። አለም ፍሳሀ እናመሰግናለን በሰሜን ኢትዮጵያ ለሁለት ዓመታት ያክል የተካሄደው ጦርነት ሴቶችን ላስገድዶ መደፈርና ለተለያዩ ፆታዊ ጥቃቶች ያጋለጠ ነበረ ጦርነቱ በፈጠረው ማህበራዊ ቀውስ በአፋር ክልል የህፃናት ሴቶችና ልጃገረዶች ጋብቻ ብቻ በከፍተኛ እንደጨመረ በመብቶችና ዲሞክራሲ እድገት መካከል ካርድ የተሰራ ጥናት አመላክተዋል የጥናቱን ይዘትና በክልሉ የህፃናት ሴቶችን ጋብቻ ብቻ አስመልክቶ ጥናቱን ያከናውነችውን ወጣት የህግ ባለሙያ ኩልሱም ኑርና በአፋሪ ሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ ወይዘሮ ሳዳ መሐመድን ኤደን ግርማ አነጋግራለች። በመቀጠል ይቀርባል። ህጻናት ሴት ልጆችን መዳር ከገበታው ላይ አንድ እጅ መቀነስ ነው የሚለውን ምላሽ በአፋር ክልል ከሁለት ዓመቱ ጦርነት በኋላ እየጨመረ የመጣውን የህጻናትና የልጃገረዶች የጋብቻ ሁኔታ በማጥናት ላይ የነበረችው የህግ ባለሙያዋ ኩልስም ኑር ካገኘቻቸው ምላሾች መካከል ዋነኛው ነበር በግጭቱ ሳቢያ ቤት ንብረታቸውን ያጡ ምግብና የራሳቸውን የሚችሉበትን መንገዶች ያጡ ማህበረሰቦች ናቸው። ስለዚህ ጥናቶች የሚያሳዩት ምንድን ነው? እንደዚህ አይነት ልክ ኢኮኖሚክ ዲስራፕሽን ሲኖር ምን ይፈጠራል? አፋር ክልል ምንድነው የተፈጠረው? የምግብ ወይም ፉድ ኢንሴኪዩሪቲ የምግብ ዋስትና ማጣት ተፈጥሯል። አሁንም ድረስ ያ ጉዳት እንደቀጠለ ነው ያለው የዛን ጊዜ የተፈጠረው እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ ዋን ሌስ ማውስት ፊድ ይባላል፣ ወይም አንድ የሚያበሉት እጅ እንደመቀነስ ማለት ነው ከገበታው ላይ። ስለዚህ ያን እንዴት ነው የሚያደርጉት? እነሱ በሚረዱበት መሰረት ለእሷ የተሻለ ህይወት፣ የተሻለ ቦታ፣ የተሻለ ሁኔታ ላይ ትኖራለች ብለው ልጃቸውን አስራ ስምንት ሳይሞላ ወይም እድሜዋ ሳይደርስ ይድሯታል ማለት ነው በመብቶችና ዴሞክራሲ እድገት ማዕከል የውርድበት ፌሎሽፕ አማካኝነት በአፋር ክልል የህፃናት ጋብቻ ሁኔታ ያጠናችው ወጣት ቁልስማ ለህጻናት ጋብቻ ቁጥር መጨመር በጦርነቱ ምክንያት የትምህርት ቤቶች መዘጋት ሰፊ ሚና እንዳለው ገልጻለች። በተጨማሪም የማህበረሰቡ አባቶች በጦርነቱ ያጧቸውን ልጆቻቸውን የመተካት ህልምም ሌላኛው የጥናቱ ውጤት እንደሆነ ታስረዳለች። ስብሰባው ላይ ከተሳተፉልን ህጻናቶች፣ እናቶች፣ አባቶች ያገኘነው ነገር በጦርነቱ ምክንያት ቁጥራችን ቀንሷል። ሶስት መቶ የነበር ነው አሁን ዘጠና ነን። ብዙ የነበር ነው ወንድሞቻችንን ጓደኞቻችንን አተንበታል። ስለዚህ እነዚህን ቶሎ ብለን መተካት አለብን የሚል እሳቢያ አለ። እና ለነሱ ቁጥራቸው ማተር ያደርጋል። ስለዚህ እሱን ቶሎ ለመተካት ሴቷ ቶሎ ተድራ ቶሎ መውለድ ከጀመረች ያንን ቁጥር እንትን ማለት ይቻላል፣ ማባዛት ይቻላል ማለት ነው። ሌላው ደግሞ ምንድን ነው፣ አሁንም የጦርነቱ ሁኔታ እንዴት ነበረ? ሲቪሊያኖች ወይም ያልታጠቁ የማህበረሰቡ ክፍሎች ወደ ጦርነቱ እንዲቀላቀሉ ሁኔታዎች ተፈጥሮ ነበረ። ስለዚህ የቤተሰብ አካላቶች ወንዶች ልጆቻቸውን ወደ ጦር ሜዳ ለመላክ የተገደዱበት ሁኔታ ነበረ። ስለዚህ እነዚህ ልጆቻችን ጦር ሜዳ ሄደው ይምጡ ይቅሩ አናውቅም። ስለዚህ ቢያንስ ቤት ውስጥ የነሱ ምትክ መቅረት አለበት በሚል እሳቤ ልጆቻቸውን ድረው ከዛ በኋላ እነሱን ወደ ወደ ጦር ሜዳ ይልካሉ ማለት ነው። የአፋር ክልል የሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ የሆኑት ወይዘሮ ሰአዳ መሐመድ ጦርነትና ጎርፍን የመሳሰሉ ተፈጥሮና ሰው ሰራሽ አደጋዎች በተከሰቱ ቁጥር የህጻናት ጋብቻ ቁጥር ከፍ እንደሚል ቢሮቸው መገንዘቡን ለአሜሪካ ድምጽ ገልጸዋል። ቢሮችን የተሻለውን ያክል እየሰራ ነው ያው የለውም ማለት ነው። እና አሁን እኛ ራሱ በአይኒ ያየሩት አሁን ራሱ ወደ አምስት ቦታዎች ይሬ ነው የመጣሁት፣ እና ኦልሞስት ሀስ ማለት ይቻላል ልጆቻቸውን ትምህርት ቤት እንደማይሉት ነው ያየሁት። አንዳንድ ቦታ ደግሞ ራሱ ትምህርት ቤቱ ኩልስማ አንዲት ሴት የአባቶቿን ልማድ በጠበቀ መልኩ ወላጆቿ የመረጡላትን ባል በጊዜ ማግባት አለባት የሚለው አስተሳሰብ ስር የሰደደ መሆኑን በጥናቷ ማረጋገጧንም ትገልጻለች። ይህም ብቻ ሳይሆን አንዲት ሴት እድሜዋ ከ20ና ከ25 ካለፈ በኋላ የማትፈለግ ተደርጋ መወሰዷን የተገነዘበችበትና በመጠኑ ፈገግ ያሰኛትንም ጉዳይ ጭምርም አጋርተኛል እና ደግሞ ያው የተቀበሉት ነገር ነው፣ ባህላችን ነው። እኛ ከመወለዳችን በፊትም የነበረ ነገር ነው። ስለዚህ ምን ይሆናል? አይ ባታደርጉትስ አሁን አግቢ ብትባይ ቢ ብትይስ እምቢ የሚለውን ነገር እንትን አይሉትም አይመጣላቸውም። እምቢ ዴ ረግሙን አለ እሺ ቢረግማችሁ ውስጥ ምን ታደርጋላችሁ? ዴ ረገሙ ማለት እኮ በቃ እንቅፋት ይበዛብናል ሕይወታችን ላይ ማለት ነው ይላሉ። በረና እንዴ እኔኮ አሁን የአምስት ዓመቴ ነው ግን አላገባሁኝም። ታዲያ ለምንድን ነው ምናምን ስላቸው እነዚህ ሕፃናቶች ሴቶች ናቸው እና አይ እንግዲህ ቆንጆ ባቶኝ ነው ያስከሆን ያላገባሹ ግን ዶአ እናደርግልሽ አለን ምናምን ያሉ ጊዜ ነበር። እና ሰው የተለያየ አይነት ነው የምታየው። ግን አንዲት ልጅ አለች፣ ሁልጊዜም አሁንም አስባታለሁኝ። ከቃለ መጠይቆቹ ውስጥ አንዱ ጥያቄ ምንድን ነው፣ አሁን እናንተ ማግባት ነው የምትፈልጉት ወይስ ትምህርታችሁን መቀጠል ነው ወይስ ሁለቱንም ነው ማድረግ የምትፈልጉት ስል፣ እሷ አይኔ እንዳንቺ ትምህርት እንጨርሽኝ ነው ከዛ በኋላ ነው ማገባው የሚል መልሰጠች እና በጣም ነበረ ሾክ ያደረገች በዛውም ልክ ደግሞ ለእኔ ምንም ሌላ ነገር ባላደርግ መሀላቸው ተቀምጬ እኔን ማየታቸው ለነሱ የተለያየ አይነት እድል እንዳለ የተለያየ አይነት ቦታ ሊደርሱ እንደሚችሉ ያሳየሁበትም ነው ብዬ አስባለሁ። ጦርነት የሚያስከትላቸው ማህበራዊ ቀውሶችን አስቀድሞ ከነበረው ድህነትና የባህል ተጽዕኖ ጋር አይሎ መቀጠሉን የምትናገረው ኩልስማ በክልሉ ለዘመናት የሕፃናት ጋብቻ ላይ ለውጥ ማምጣት ያልተቻለበትንና እንዲሁም ችግሩ ስር የሰደደበትም ምክንያት ለይቶ በማውጣት የፖሊሲ ለውጥ ላይ መሰራት እንደሚገባም ትጠቁማለች። ይሄ ሪሰርች ከሪሰርች ፕሮዳክት ኢምፓክቱን በተጨማሪ የሆነ አይነት ኢምፓክት አንድ ሁለት ሰው ላይ ፈጠር ያለ ብያስብ ያለውኝ እና እሱ ለእኔ ከሪሰርቹ ባልተናነሰ በጣም ትልቅ ውጤት ነው ብዬ አስባለሁ። ሩት ኮዝስ ወይም ስር እየሰደዱትን ምክንያቶች ላይ ፎከስ ያደረገ ፖሊሲዎች መቀረጽ አለባቸው የሚለው ነው። ሌላው ደግሞ እንደ ጤና ባለሙያዎች እና የተለያዩ ባለሙያዎች አሉ ለህፃናት ጋብቻ ጋር መስራት የሚችሉ ፖሊሶች ሴቶችና ህፃናት ሊሆኑ ይችላሉ። እነሱ እንዴት ነው ሴቶችና ህፃናትን ሴት ህፃናትን ከህፃናት ጋብቻ መከላከል የምንችለው የሚለውን ነገር በደንብ ማህበረሰቡ ጋር በሴት ህፃናት ጋብቻ ላይ ያለውን አመለካከት እንዲቀይር እነሱ ናቸው ኮንታክት ያላቸው የመጀመሪያ ኮንታክት። ስለዚህ እነሱ እንዴት ነው ይሄንን አድሬስ ማድረግ የሚችሉት የሚለውን ነገር እንትን ማበርታት አለብን ማለት ነው፣ እነዚህን አገልግሎት ሰጪዎች። ሌላኛው ደግሞ ምንድን ነው የህፃናት ጋብቻ አንድ ብቻ አይደለም ተቋም የሚመለከተው ትምህርት ቤቶች ይመለከታቸዋል። የጤና ሴክተሩ ይመለከተዋል። የህግ ሴክተሩ ይመለከተዋል። ስለዚህ ብዙ ተቋማቶች ናቸው የሚመለከታቸው። የውጭ ኦርጋናይዜሽኖችም ደግሞ ክልል ውስጥ የሚሰሩ ደግሞ ኦርጋናይዜሽኖች ይመለከታቸዋል እና እነዚህ ሁሉ ተባብረው ነው አንድ ላይ ነው መስራት ያለባቸው። ኢትዮጵያ በጉርጉሩ ሳኑ 2018 ዓ ምት በተባበሩት መንግስታት ድርጅት የህፃናት ፈንድ በተሰራ ጥናት በትዳር ላይ ያሉ ከሚሉትን ጨምሮ 15 ሚሊዮን የሚደርሱ ህጻናት ሙሽሮች ያሉባት ሀገር መሆኗ የተጠቆመ ሲሆን ከእነዚህ ውስጥ 6 ሚሊዮኑ እድሜያቸው 15 ዓመት ከመሙላቱ በፊት የተዳሩ ነበሩ። በተለይም ደግሞ በአሁኑ ሰዓት በየቦታው የሚፈጠሩ መፈናቀሎችና ግጭቶች ምክንያት የህጻናት ሙሽሮች ቁጥር እየጨመረ እንደሚገኝ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ ኤደንን ለቀደመው ዘገባ እናመሰግናለን። በደቡብ ኢትዮጵያ ክልል በኦሞ ዞን ዳሰነች ወረዳ በኦሞ ወንዝ ጎርፍ የተጥለቀለቁ ትምህርት ቤቶች በሙላት በመዋጣቸው ከ3ሺ በላይ ተማሪዎች ከትምህርት ገበታ ውጭ እንደሆኑ ተሰምቷል። የዚህን ዘገባ ዝርዝር ዮናታን ዘብዴዎስ ያሰማናል። የኦሞ ወንዝ ሙላት ባስከትለው የጎርፍ አደጋም ማኅበራዊ ተቋማት መወደማቸውን አንዳንዶቹም መከበባቸውን ከተፈናቃዮች ውስጥ አንዱ የሆኑት አቶ ካሳሁን ሻለ ተናግሯል። ልጆቻቸው ይማሩባቸው የነበሩ የሳልኮልም እና የቦርሻ ተቀበለ ትምህርት ቤቶች መዘጋታቸውንም ገልጿል። ልጆች ትምህርት የተማሩ መጠን የማቋረጥ ስለደረሰባቸው ጠቅላላ አሁን እዚህ መንደሮች ነው ያሉ ጠቅላላ አራት መንደር ተፈናቅሎ ወደዚህ ስለወጡ አካባቢ ላይ አሁን የጤና አሁን በሸራ መጠለያ የተሰራ ነው ግን ያው የተንቀሳቀሱ እየሰሩ ነው። ነገር ግን ግብርና ትምህርት በቃ ይህሰው መንደር ውስጥ ነው ሙሉ ከወረዳ ማይከል የተንቀሳቀሱ እያከሙ ነው። ግን እዚህ ቅድም አሁን የመጡ ህመምተኞች አሉ። ነገር ዛሬ አልመጡም። ሰዎቹ እዛ ያለው ንብረት በውሃ ተቀቡ ጠቅለለ በቀዋ በዋ ነው ሆነ ለዚ ነው ተፈናቅሎ ለዚ በቂ ሰብአዊ ድጋፍ እንደማይቀርብላቸውና ያለ መጠለያ እንደምኖሩ እንዲሁም በተለያዩ ቀበሌዎች የሚገኙ ትምህርት ቤቶች በሙላቱ በመዋጣቸው ትምህርት መቋረጡን የተፈናቃዮች ተወካይና ተፈናቃይ ነኝ የምሉት አቶ ታደሰ ታደሰቶሸ ገልጿል። አንድ ስድስት ስድስት ክፍል አለ። ይህ ሁለተኛ ደረጃ ከአንድ እስከ ስምንት ደግሞ አንድ ትምህርት ቤት አለ። ጠቃላይ ወደ ሶስት ትምህርት ቤቶች ናቸው። ትምህርት ቤቱ በውሃ እዛ ስለተከበበ አሁን ትምህርት ተቋርጧል። ልጆችም እዚህ ከቤተሰቦቻቸው ጋር ወደዚህ ስለወጡ አሁን ትምህርት ተቋርጧል። ጤናዎች ጤና እዛ ቀርቷል። አሁን ጤናዎች ግን እየመጡ እዚህ ሰፍሯል። በቦታው ላይ ሰፍሮ ተተክሎ እየሰሩ ነው። ጤናዎች ያው በቂ አይደለም ግን እስካሁን ልጆች፣ ተማሪዎች ዝም ብሎ እዚህ ጋር ቆይ ብሏል። ተቋርጧል። በተጨማሪም ጤና ጣቢያዎችና ጤና ኬላዎች መከበባቸውና መጎዳታቸውን ተናግሯል። ውሃ አሁን እዚህ ከዚህ በኋላ እንደውም ከዚህ አንሄድም ወደዛ እንመለስም እዚህ ሆነን ለእኛ የሚያስፈልገ ተቋማቶች ትምህርት ቤቱ ለተማሪዎች ትምህርት ቤት ትምህርት ቤትም ሁሉ ትምህርትም ሁሉ ተቋርጧል። ትምህርት ቤት እዚህ ጋር መንግስት ለእኛ መገንባት አለበት። ጤና ኬላ፣ ሕክምና ቤት ቤት አክም ቤትም እዚህ ጋር መሰራት አለበት። ለነፍስ ጡሮች ለታመሙ ሰዎች ይህ ሁሉም መሟላት አለበት። የዳስነች ወረዳ አስተዳዳሪ አቶ ፍቅረ ማርያም አይምላም በጎርፉ ጉዳት ደርሶባቸዋል ካሏቸው ከሰላሳ ትምህርት ቤቶች ከሶስት ሺህ በላይ ተማሪዎች ከትምህርት ገበታቸው ውጭ መሆናቸውን ለአሜሪካ ድምፅ በስልክ ተናግረዋል። ተፈናቃዮች በተጠለሉባቸው ትምህርት ለማስጀመር ጥረት የተደረገ ነው ብለዋል። በወረዳ ኮሚትመንት ተወያይተን ውሳኔ አስተላልፈን ህዝቡ ሙሉ በሙሉ መውጣት ወደ ደረቃማ ቦታ እንዲወጣ እያደረግን ያለ ነው። ከዛ ውጭ እንጆችም አሉ ኢማጅን ዋን ዴይ የሚባሉ ፕሮጀክት እንጆ ከለም ላይ የጊዜያዊ ትምህርት ቤት እንዲጀምር ከዛ ውጭ ወርድ ቪዥን ደግሞ አሪኮን ላይ እንዲጀምር የሚል ተነጋግረን እሱም አሁን ኦረዶ ወደ ስራ ገብቶ ነው ያሉት። ከዛ ውጭ እህሎች የቀረቡ ነው። ነገር ግን አዎ ዘላቂ መፍትሄ ላይ ገና የመጀመሪያ ዙር ሚሆነው በአጭር ጊዜ ውስጥ ማድረግ ያለብን ሲጥድ ነው አወጣ ነው። ከዚያ የዘራቂ ደግሞ አወጥተናል። በወደሙት ምትክ ግዛው ትምህርት ቤቶችን ለማቋቋም እንቅስቃሴ ስለመጀመሩም አቶ ፍቅር ማርያም ተናግሯል። ቀጣይ እንደ መንግስት ወደ ሀያ አራት ትምህርት ቤቶች እንዲገነቡ ተነጋግረን፣ ወደ አራት ጤና ጣቢያዎች እንዲገነቡ፣ ጤና ኬላ ከአስር በላይ ጤና ኬላዎች እንዲገነቡ፣ የወደመብኝ እንዲገነቡ በሱ ዙሪያ ላይ በደን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻም ህዳር ሰባት ቀን 2016 ዓ ም ባወጣው ሪፖርት ከዳሰነች ወረዳ አጠቃላይ የቆዳ ስፋት 65 በመቶ በጎርፍ ሙላት መጥለቅለቁን አስታውቋል። በወረዳው የሚገኙ 28 ትምህርት ቤቶች፣ ዘጠኝ የጤና ተቋማት፣ 21 የውሃ ተቋማት እንዲሁም 13 ሶላር ኃይሎችና ሌሎችም መሠረተ ልማቶች መውደማቸውን አስታውቋል። በዚሁ ምክንያት ትምህርት መስተጓጎሉና የጤና ተቋማት በጎርፍ በመጥለቅለቃቸው ከአገልግሎት ውጭ መሆናቸውንም ቢሮ አረጋግጧል። በደቡብ ኦሞ ዞን በዳስነች ወረዳ ከሚገኙ አርባ ቀበሌዎቹ ውስጥ 34ቱ የተባባሰ በቀጠለው የኦሞ ወንዝ ጎርፍ እንደተጠለቀለቁና በጎርፍ የተፈናቀሉትም ሰዎች ቁጥር 7,900 መሆናቸውን የወረዳው አስተዳዳሪ አቶ ፍቅሬ ማርያም አይምላም ለቪኦኤ ገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም ዮናታን እናመሰግናለን። በመቀጠል በኢትዮጵያ የአኒሜሽን ዘርፍ ውስጥ አሻራቸውን ለመተው ጥረት እያደረጉ የሚገኙ ሁለት ወጣቶች እናስተዋውቃቸዋለን። ምን አርገህ ነው የታሰርከው? እኔ ሰው ገድዬ ነው። አንተስ ምን አርገ ነው የታሰርከው? ሕገ መንግስቱ እንደሃል ተብዬ ነው። ማለት ሳጣቅ ተደግፈ ሆነው እሺ እኔ ጆን ጆ ይባላለው የማሞ ኪሎ ክሬይተር እንዲሁም አኒሜሽን ነው የምሰራው። እኔ ደግሞ በክሬም ይባላለው የማሞ ኪሎ ክሬይተር እና አኒሜሽን ነው የምሰራው። በጣም አመሰግናለሁ ሁለታችሁንም። ማሞ ቂሎው በአፈ ታሪክ የሚታወቅ ገጸ ባህሪ ነው። ወደ አኒሜሽን እና ወደ ዘመነኛ ገጸ ባህሪ ለመቀየር ምን አነሳሳችሁ? ያው ማሞ ቂሎ እንደሚታወቀው የሆነ ቀልደኛ ቂል ገጸ ባህሪ ነው እና በአንድ ወቅት እናቴ ተረት ልንገር ምናም ብላ ስትነግረኝ ይሄን ማሞ ኪሎ የሚባለውን ቀልድ ነገረችኝ። እናም በኋላ ይሄ ካራክተር ለአኒሜሽን አይሆንም የሚል አይዲያ ምናም ተፈጠረብኝ እና አይዲያው ደግሞ የመጣልን ምክንያቱ ልጅ እያለን ሁለታችን አብሮ አደግነን እና ጂሜን ድጃም የሚል ተከታታይ የህፃናት ፊልም ነበረ፣ የኢትዮጵያ ቴሌቪዥን ላይ ይታይ ነበር። የምታውቀው ከሆነ ጂሜን ድጃም ይባላል እና እሱ አኒሜሽኑ በጣም ይመስጠን ነበር እና ልጅ እያለን እድሉ ገጥሞን ኮምፒውተር ተገዛልን። ከልጅነታችን ጀምሮ ከኮምፒውተር ጋር ተገናኝተን ነበር እና እንዴት እንደሚሰራ ምናምን ከፋሽናችን አንጻር በመፈለግ ሞከርን። ያው ከልምድ እያሳደግን እያሳደግ ነው አመጣ ነው። ማሞ ኪሎ ይሄ አይደለም። የአሁን አዲሱ አዲሱ ማሞ ኪሎ ነው ይሄኛው እንጂ ድሮ መጀመሪያ ዝም ብለን ለሙከራ ነገር ነው። ካራክተሩ ለምን አይፈጠርም ብለን ብለን ነው የሰራ ነው እና መነሻው ይሄ ነው። ይሄ ነው እና ይሄ አዲሱ ካራክተር ነው እ የበፊቱ በጣም ኦልድ እና የሚያስቅ ነበረ። እያደገ እስኪላችን እያሳደግን አመጣ ነው። ኦ እሺ፣ ስንት ነች? በግ ታውቃለህ ማለት ነው። በጣም አስተዋይ በግ ነች። እኔ አስተውሎቷ ምን ያደርግልኛል ወዳጄ? ላአስተምራት አይደለም እኮ፣ መወስዳት፣ ሁለት ሺ ብር ክፈል። አሁን አትጨቃጨቅም፣ ሁለት ሺ ብርም አታወጣም። በእርግጥ ላታወጣ ትችላለች፣ ግን እኔ ሁለት ሺ ብር ስለሚያስፈልገኝ በልበል፣ ቀንስና ሉሰድልህ። አይ፣ ወዳጄ በጓንግና ግን አይታታ፣ ውስጠ ወይራ ነች። በዛ ላይ ደግሞ ተንከባክቤ እኮ ነው ያደለብኳት። ጭራሽ ደልባ ነው እንዴ የከሳችሁ? አዎና ማሞ ቂሎ በተሰኘው የአኒሜሽን ተከታታይ ስራችሁ ውስጥ የተለያዩ አስቂኝና አዝናኝ ጉዳዮችን ታነሳላችሁ። እነዚህን ጉዳዮች እንዴት ነው የምትመርጧቸው? ቀልዶቹን፣ ታሪኮቹን ከየት ነው የምታሰባስቧቸው? ቀልዶቹን ያው በተለምዶ እዚሁ ሀገር ውስጥ የምንሰማቸው በፊት ላይ ይነገሩ የነበሩ ድሮ በቃ ሰው ይሄ ቀልድ ብሎ ምናምን ተናግሮ ብዙም የማይወሩ ምናምን አንዴ ተነግሮ የሚረሱ ምናምን ናቸው በብዛት የማሞ አይተው እንደሱ አይነት ቀልዶችን ነው የምንጠቀመው። የድሮዎቹን በአዲስ መልክ እናመጣቸዋለን ደግመን ማለት ነው። እንዲሁም ራሳችን ደግሞ እንፈጥራለን። እንዲሁ ራሳችን እየፈጠርን ወቅቱን ያገናዘበ ዝም ብለህ ወቅታዊም ከሆነ እንደዚህ ያው በዓል ከሆነ በበዓል ዙሪያ የሆነች ቀልድ ነገር እንደዚህ በራሳችን የምንፈጥረውም ማለት ነው ቁጭ ብለን እየተጫወትን እያወራን በገጠመኝ በገጠመኞች ና የሚያጋጥመ እዛውን ይዘው ና እዛው እንደ ማስታወሻ ጽፈን ይዘ ነው እርስ በርስ ያወራነውን ቀልድ እንደዛ እና አልፎ አልፎ ደግሞ አንዳንድ እንትኖች ምንድነው ፋኖቻችን አንዳንድ ሀሳቦችን ይልኩልናል፣ ይሰጡናል። እሱን አደራጅተን ራሳችንን እናዳብረውና ከዛም እንሰራዋለን። እስካሁን ድረስ ያገኛችሁት ምላሽ ምን ይመስላል? የተቆጣ ተመልካች ሲልም ወይ አይ፣ በዚህ ጉዳይ አይቀለድም፣ እንደዚህ ባታደርጉ ይሻላል የሚልስ ምላሽ ገጥሟቸው ያውቃል? ያው ያለው ምላሽ በብዛት የማሞ እኛ እንዳወቅ ነው። የማሞ እንትኖች ፋኖቹ በብዛት ኔጌቲቭ የለም እንደ ፈኒ ነው የሚያዩት እና ኔጌቲቭ ኦፌንድ የሚያደርጉ ነገሮችን አድርገንም ከሆነ በኔጌቲቭ ሳይሆን ፈኒ አድርጎ ነው የሚያልፈው እና በብዛት እንትኖቻቸው ደግሞ ኤጆቻቸው ከወጣት የሚባሉት ኤጆች ናቸው እና ትልልቅ ሰዎች ይሄ ኖርም ካልቸር ምናምን የሚጋፋ አይነት እንትኖች ሰዎች አያዩም። እና እንደሱ አይነትም አጋጥሞን አያውቅም ግን ሁልጊዜ ፈኒ ስለሆነ ቀልድ ስለሚታይ ጥላቻ ያለው ነገር እስካሁን አልገጠመን እና በአኒሜሽን ደግሞ አዲስም ስለሆነ በአኒሜሽኑ አታ ኢትዮጵያ ውስጥ የለም እንደዚህ አኒሜሽን እና አዲስ ስለሚሆንባቸው ማበረታታት ምናምን እሱ ላይ ነው በብዛት ሰው የሚያተኩሩ እና አጋጥሞናያአለችኝ ልቧ ውድ ነው። ቀንሺ ዋጋው ስንት ነው አልኳት። ቦይ ይዣ እንደሌየው ሲሰጠኝ ጠፋው ግድ ነው አለችኝ። ልቧ ውድ ነው። ቀንሺ ዋጋው ስንት ነው አልኳት። ቦይ ይዣ እንደሌየው ሲሰጠኝ ጠፋው ግድ ነው። ሌባ ነበር አንቺ ጋር እስኪጥለኝ ድረስ። አኒሜሽን የጥበብ ዘርፍ በጣም ልፋት የሚጠይቅ አንዳንዴም ደግሞ የራሱም ወጪ ያሉት ነው። ይህንን ስራችሁን በምትሰሩበት ጊዜ ያሏችሁን ወጪዎች ልፋታችሁን በምን መልኩ ነው የምታካክሱት? ያው እንደነገርኩት በራሳችን ኮምፒውተር በግላችን ቤታችን ነው የምንሰራው። እንዲሁም በቃ የራሳችን ቁሳቁሶች በራሳችን ወጪ ነው፣ ያው ሌላ ስፖንሰር ምናምን አይነት የለንም እና የተለያዩ ማስታወቂያዎችን ምናምን እንሰራለን በዚሁ ካራክተሩን ተጠቅመን የራሳችንን ሶሻል ሚዲያዎች በመጠቀም ማለት ነው የተለያዩ ማስታወቂያዎችን ምናምን እንሰራለን ገቢ ደረጃ ስንጀምረው እኛ ገቢ አስበን ሳይሆን ያው መታወቁን ምናምን አስበን ነው የጀመርነው እና ስንጀምር በራሳችን እቃ የምንገለገልበት ኮምፒውተር ነው እና ድርሰቱንም ራሳችንን እዛው እንትን የምንለው ይሄ ኮስት አይኖረውም። የራሳችን ስለሆነ ብዙ ነገሮቹ ኮስት የለውም እና አሁን አሁን ላይ ግን የተለያዩ ድርጅቶች ጋር ኮንትራት ተፈራርመን ምናምን እንሰራለን በማስታወቂያ ምናምን። እንደው ከመለየታችን በፊት በእስካሁኑ ሂደት ብዙ ሺህ ሰዎች የሚከታተሉት ተወዳጅ ስራዎችን ለማቅረብ ችላችኋል። የመጪ ዘመን እቅዳችሁ ምንድን ነው? ምን አይነት ነገሮችን ነው መከወን የምትፈልጉ? ስለ ህልማችሁ እስኪ ንገሩኝ። አዎ ወደፊት እንግዲህ ያው በዛው በአሜሪካ የተው ከሆነ ፋሚሊ ጋይ አሜሪካን ዳድ ምናምን የሚባሉ አሉ። ራሳቸውን የቻሉ አኒሜሽን የሆኑ ተከታታይ ሲትኮሞች ማለት ነው። እንደዛ አይነት በማሞ ኪሎን ተጠቅመን የኢትዮጵያዊ ድራማዎች ማለት ነው አኒሜሽን የሆኑ ተከታታይ ቀልድ፣ ኮሜዲ ዘርፍ ያላቸውን ድራማዎች ለመስራት ይሄ ወደፊት እቅዳችን ነው። እናም ደግሞ አይተኸው ከሆነ በማሞ አንዳንድ የሙዚቃ ክሊፖች እንሰራለን እና በሱ ዙሪያ አዲስ ካራክተር ፈጥረን ለክሊፕ የሚሆን አዲስ እንደ ማሞ አይነት ቴክስቸር ያለው ሳይሆን ለየት ያለ አኒሜሽን ካርቱን ካራክተር ክሬት አድርገን በሱ ዙሪያ በሙዚቃ ለመስራት እናስባለን። አንድ የመጨረሻ ጥያቄ፣ ሁለታችሁ እስካሁን ድረስ ከሰራችሁ ስራ በእጅጉ የሚገርማችሁ አንዳንድ ስራ አስታውሱኝ። እሺ፣ እኔ በግሌ የምወደው ማሞቂሎ በአሜሪካ የሚል አለ። ዩቲብ ላይ ነው ያለው የሚገኘው። ማሞቂሎ በአሜሪካ የሚለው እሱ በጣም ደስ ይለኛል። እንዲሁም ከራሴን ነው የሚል ቪዲዮ አለ። የሙዚቃ ዘፈን ቪዲዮ ደግሞ የሰራ ነው። ሁለቱም በጣም ነው የምወደው በግሌ። እኔ ደግሞ የእኔም ተመሳሳይ ነው። ማሞቂሎ በአሜሪካ ነው ቀንድ ደረጃ። ማሞቂሎ በአሜሪካ በልፋትም ስለሆነ የሰራ ነው። ሁለታችንም ቻሌንጁ በጣም ያጋጠመን እሱ ነው። ከፍሎናል ቻሌንጁ። በጣም የሰው ምላሽ ደስ ይላል። ማሞቂሎ አሜሪካ እና የዘፈን ክሊፕ የሌባው ፍቅር የሚላለን እሱን ነው። ይ ደግሞ ቨራይቲ ስለ ማሞቂሎ የአኒሜሽን ስራዎች ስለነገራችሁኝ በእጅጉ እናመሰግናለን። ያሰባችሁት ሁሉ እንዲሳካ እንመኛለን። በድጋሚ እኛም እናመሰግናለን። በጣም አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።